Voice of America! ሰሎሞን በመጀመሪያ ወደ መስተዋት ፕሮግራም እንኳን በደና መጣ። እንኳን ደህና ቆያችሁኝ። ቆንጂት፣ ደስ ይላል ከወጣቶች ጋር ማምሸት አደለ እንግዲህ ሰሞኑን የዓለም የዲያስፖራ መድረክ በዚህ በዋሽንግተን ዲሲ በዚሁ ሳምንት ውስጥ ለሁለት ቀናት ተካሂዶ ነበረ። እሱን እየተከታተልክ ስትዘግብልን ከርመሃል ለመስተዋት። እጅግ ከምን ጥሩ ነው ቆንጂት። ይሄ መድረክ በተለይ ደግሞ ወጣቶችን የሚመለከት ወጣቶች የበዙበት መድረክ ነበር እና በአጋጣሚ ጥሩ ነው አንዳንዶቹም አሁን እዚህ የምናነሳቸው እውነታዎች ሰዎች በሳምንቱን ውስጥ የተነሱ ነበሩባቸውና ጠቃሚ ናቸው ለወጣቶች ብዬ አስባለሁኝ። ወጣት ወጣት የሚሸት ነበር መድረኩ ማለት ይቻላል። በአመዛኙ ግሩም ነው እርግጠኛ ነኝ። እና ወደዚያ ወደ ዝግጅቱ ወደ መድረኩ ከማለፌ በፊት ግን ለመሆኑ ዳያስፖራ ምንድን ነው? ምን ይመስላል ዛሬ ያለው በአለማችን የዳያስፖራ ገጽታ? ለመሆኑ ዳያስፖራዎች ምንድን ነን? ዳያስፖራዎች ሁሉ ምንድን ናቸው? እንዴትስ ተፈጠራችሁ? ይህን ወደሚያሳይ ትንሽ መጣጥፍ አይነት ነገር እኔም አንተም ኦታቴርኖህም ዳያስፖራዎች ነን። ምንድነን ምንድነን እንዴት ተፈጠረ ይሄ ዳያስፖራ? በነገራችን ላይ ዛሬ በዓለም ዙሪያ ቆንጅት ከትውልድ ሀገሩ ውጭ በሌሎች ሀገሮች የሚኖረው ሰው ቁጥር ከብራዚል ህዝብ ቁጥር በእጅጉ የገዘፈ መሆኑ ሰሞኑን በዚሁ ዋሽንግተን ላይ በተካሄደው ዓለም አቀፍ የዳያስፖራ መድረክ ተጠቅሷል። በያዝ ነው 2013 ዓመት በአውሮፓውያኑ አቆጣጠር ማለት ነው። የብራዚል ህዝብ ቁጥር ወደ 200 ሚሊዮን ይጠጋል። ወይም ዩናይትድ ስቴትስን ሳይጨምር የ12 የሰሜን አሜሪካ ሀገሮች ድምር ህዝብ ብዛት ወደ 198 ሚሊዮን ነው። በዓለም ዙሪያ በዳያስፖራ የሚኖረው ሰው ቁጥር ግን ዛሬ ከ250 ሚሊዮን በላይ ነው። ሰለሞንን ልቀበለውና ለዚህ ዝግጅት የዓለም ዳያስፖራ ይዞታ ምንድን ነው በሚል በራሱ ክትትል ያጠናቅረው ዘገባ ነው። ይህ ቁጥር ይላል በአፍሪካ ሚዛን ሲታይ ደግሞ የህዝብ ብዛት ልካቸው ከሚሊዮን በታች ከሆኑ ከአርባ ሀገሮች የህዝብ ብዛት የሚበልጥ ቁጥር ነው። ይህ በዳያስፖራ ያለ ሰው በሁሉም አህግሮች ውስጥ የሚኖር ነው። እንግዲህ ወደ ዝርዝርና አሜሪካ ውስጥ ወዳሉ ኢትዮጵያውያን ድምፆች ከመዝለቄ በፊት ብዙ ሰው ለመሆኑ ዳያስፖራ ምንድን ነው? እያለ ይጠይቃልና ከየመጣጥፉ ያገኘሁትን ላካፍል። ቆንጅት ሞብስተርስ መዝገበ ቃላት በሚሰጣቸው ሁለት ትርጓሜዎች ዳያስፖራ፣ አንዱም ከባቢሎን መሰደድ ወይም ከባቢሎን ምርኮ በኋላ ከፍልስጤም ምድር ወደ ውጭ ተበትነው የሚኖሩ አይሁድ ናቸው ይላል። ይህ ትርጓሜ ወይም በዛሬይቱ እስራኤል ምድር የሚል አረግም ይዟል። በተጨማሪ ትርጓሜ ደግሞ ሰዎች ከዘር ማንዘራቸው የትውልድ ስፍራ ፈልሰው ወይም ተበታትነው የመኖራቸው እንቅስቃሴ ነው ይላል። ቦታውም የሚኖሩበት ማለት ነው ዳያስፖራ ተብሎ ሊጠራ ይችላል ይላል። የኢንተርኔቱ ነጻ ባሕረ እውቀት ዊኪፒዲያ ሰፋ አድርጎ በሚሰጠው ትንታኔ በመሰረቱ የዌብስተርስን ወይም የኦክስፈርድ የቃላት መፍቻዎችን የኢንሳይክሎፒዲያ ብሪታኒካን መረጃ ያጠናክራል። ዳያስፖራ የሚለው ቃል ምንጭ ግሪክ ሲሆን ስርወ መሰረቱ ዲያስፔሬን የሚለው ትርጉሙ መበተን ወይም መበተን፣ መዘራት ወይም መዝራት የሆነ ቃል ነው። እንደ ጨው ዘር ማለት ነው። ሰለሞን፣ በእርግጥ ዛሬ ዳያስፖራ እንደ ታክሲ ሁሉ እንደ ሙዚቃም ሁሉ እንደ ሞባይልም ሁሉ የዓለም ቋንቋ ሆኗል። በዊኪፔዲያው ትርጉም መሠረት በባቢሎን ምርኮ ወራት ከመካከለኛው ምስራቅ ከተፈናቀሉትና ከተበተኑት አይሁድ ሌላም ከስራቸው በኃይል የተፈናቀሉ ሁሉን ያካትትና በአትላንቲክ አቋራጩ የባሪያ ንግድ ከአፍሪቃ በኃይል እየታነቁ የተሸጡ አፍሪካውያን፣ በኩሊ የባሪያ ፍንገላ ዘመን ከደቡብ ቻይና የተሸጡ ሰዎች፣ ለድፍን ምዕት ዓመት በዘለቀው የስፓርታ አገዛዝ ጊዜ የተሳደዱ መቄዶናውያን ሁሉ በግሪክ አካባቢ ማለት ነው። በዚህ ዳያስፖራ በሚል ጥቅል አጠራር ውስጥ ታቅፈዋል። አሁን ግን ይላል ዊኪፔዲያ፣ ምሁራኑ ይህን በዓለም የተዘራ ፍልሰተኛ ሁሉ ከተለያዩ መነሻዎችና መድረሻዎች እየገመገሙ ይከፋፍሏቸዋል። ከኢምፔሪያሊዝም መስፋፋት፣ ንግድ፣ የስራ ፍልሰት ይነሳሉ። በዳያስፖራው ማህበረሰብ ውስጥ ባሉ ግንኙነቶችና የዳያስፖራው አባላት ከአያቶቻቸው መሬቶች ጋር ባሏቸው ግንኙነቶችም ያዩዋቸዋል። ብዙ የዳያስፖራ ማህበረሰቦች ከየትውልድ ምድራቸውና ሀገራቸው ጋር ከያሉበትም ሆነው የጠበቀ ግንኙነትና ቁርኝትን ይፈጥራሉ፣ ጠብቀውትም ይኖራሉ። ይህ ግንኙነት የፖለቲካ ሊሆን ይችላል፣ ማህበራዊ እና የምጣኔ ሀብትም፣ ወይም ሁሉም። ይህ የሰዎች እንቅስቃሴና ኑሮ ደግሞ አጠቃላዩን የሰብአዊ መብቶች ድንጋጌ ዲሴምበር 10 1948 ዓ ም በአውሮፓውያኑ የዘመን አቆጣጠር ማለት ነው፣ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፓሪስ ውስጥ የጸደቀውን ጨምሮ በብዙ ይፋዊ ሰነዶችና ግዴታዎች ጥበቃ የሚደረግለት ነው። የዛሬው የዳያስፖራ እንቅስቃሴም የኃይል መፈናቀልን ብቸኛው መገለጫው አያደርገውም። እንዲህና እንዲህ ሆነና ነሆ ዛሬ ዓለም ያገር በቀሉም ደግሞም የዳያስፖራም ሆነች የኢትዮጵያ ዳያስፖራም የዚሁ የዓለም ዳያስፖራ አካል ነው። እንግዲህ ዳያስፖራ አሜሪካ የሚኖረው ኢትዮጵያዊ ብቻ ሳይሆን ሌላም ሀገር ያለው ኢትዮጵያዊ ወይም ኢትዮጵያ ውስጥ ያለውና ኑሮውን እዚያው ያጸና መጤም ጭምር ነው። የሰሞኑ ዓለም አቀፍ የዳያስፖራ ጉባኤ ሲጠራ ለሦስተኛ ጊዜ ነው። የመጀመሪያው የዳያስፖራ መድረክ የተካሄደው በኢትዮጵያ አቆጣጠር ግንቦት 9 2003 ዓ.ም እንዲሁ ዋሽንግተን ዲሲ ላይ ነበር። ያኔ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ናቸው መርቀው ሥራውን ያስጀመሩት። ከዚያ ወዲህ ግሎባል ዳያስፖራ ፎረም የዓለም ዳያስፖራ በዓል ይሆን ዘንድ በየአመቱ እየተዘወተረ መምጣቱ ነው። ግንቦት አምስት ና ስድስት ሁለት ሺ አምስት አመተ ምረት የተካሄደው ስብሰባ በዋሽንግተን ዲሲ የተወሰነ አልነበረም። በአየርላንዷ ደብሊን፣ በካሊፎርኒያዎቹ ሲሊከን ቫሊ ና በሎስ አንጀለስም በቀጥታ ግንኙነቶች፣ በቪዲዮ ግንኙነቶች፣ በትዊተር ና ሌሎችም ዘመነኛ ዘዴዎች እየታገዘ በተመሳሳይ ጊዜ አቅራቢዎችና ተወያዮችን እየተጋራ ተካሂዷል። ይህ የሀሳብና የተግባር መገናኛ ስፍራ የተባለው የዘንድሮው የዓለም የዳያስፖራ መድረክ የዳያስፖራ ማህበረሰቦች መሪዎች፣ የአሜሪካ የመንግስት ባለሥልጣናት፣ የግል ዘርፎ አባላት፣ የዓለም አቀፍ ተቋማት ተጠሪዎች፣ ድጋፍ ሰጪና ግብረ ሰናይ ኃላፊዎች፣ የምርምር ተቋማት ሰዎች፣ የሚሰሩት ትርፍ ገቢ ለማግኘት ያልሆነ ድርጅቶች አባላት ተገኝተዋል። አሜሪካ የፍልሰተኞች ሀገር ነች። የዘመናዊው ሀገርና መንግሥት መሥራቾችም የዛሬ አብዛኞቹ ነዋሪዎቿም ከአውሮፓ፣ ከአፍሪካ፣ ከመካከለኛውና ሩቅ ምስራቅ፣ ከአውስትራሊያና ከላቲን አሜሪካ በየወቅቱና በየአጋጣሚው የፈለሱ ናቸው። እዚህ ውስጥ የዩናይትድ ስቴትስ ዜግነትን ወስደው አሜሪካዊ የሆኑትም ወላጆቻቸው መሠረተ ኢትዮጵያ የሆኑትም ወይም ኢትዮጵያዊነታቸውን እንደያዙ የአሜሪካ ነዋሪዎቹ ትውልድ ኢትዮጵያ ሁሉ ቁጥራቸው እጅግ የበዛ ነው። ዛሬ በድፍን ዩናይትድ ስቴትስ የሚኖረው ኢትዮጵያዊና ትውልደ ኢትዮጵያ ቁጥር ከግማሽ ሚሊዮን በላይ ይሆናል ሲባል ይሰማል። የተጨበጠ ቁጥር ብዙ ቦታ ፈልጌ ለጊዜው ባለማግኘቴ ከዚህም ከዚያም ያገኘሁትን አለመጥራት መርጫለሁ። ጥሩ ሀሳብ ነው ሰለሞን። ለማንኛውም የኢትዮጵያ ዳያስፖራ እጅግ የተራዘመ የጀርባ ታሪክ ያለው ቢሆንም የኢትዮጵያውያን ሀገራቸውን እየጣሉ በብዛት መውጣት የታየው በተለይም ወታደሮች ስርዓተ መንግስቱን ከተቆናጠጡ በኋላ እንደሆነ ብዙ መረጃዎች ያሳያሉ። የኢትዮጵያ ዲያስፖራ ባለፉት 30 አመታት ውስጥ ግዙፍ እድገት ማሳየቱን ዋሽንግተን ዲሲ የሚገኘው ነጻ ተቋም የፍልሰት ፖሊሲ ኢንስቲትዩት ያወጣው መረጃ ይናገራል። ልክ የዛሬ 33 ዓመት እንደ ኤሮፓውያን አቆጣጠር በ1980 ዓ ም በኢትዮጵያ ደግሞ በ1972 ና 73 ዓ ም ማለት ነው። በመላ ዩናይትድ ስቴትስ ይኖር የነበረው ኢትዮጵያዊ ቁጥር 7516 ብቻ ነበረ። ይህ ቁጥር በቀጠሉት አስር ዓመታት ውስጥ ወደ 34805 አደገ። በተከታዮቹ አስር ዓመታት በእጥፍ ጨምሮ ወደ 70 ሺህ ደረሰ። ዛሬ ዋሽንግተን ዲሲን ጨምሮ በምስራቅ ዩናይትድ ስቴትስ ግዛቶች የሚኖረው ኢትዮጵያዊ ብቻ ከሩብ ሚሊዮን በላይ እንደሆነ ሲነገር በአትላንታ በሚኒሶታ፣ በዋሽንግተን፣ በካሊፎርኒያ፣ በቴክሳስ፣ በአሪዞና ና ሌሎችም ግዛቶች ውስጥ ኢትዮጵያውያን ወይም ትውልድ ኢትዮጵያ አሜሪካውያን ይኖራሉ። ይማርህ ሰሎሞን። በነገርህ ላይ እዚህ ጋር እንደውም ብታነጥስ ትዛለኝ። እዚህ ዋሽንግተን አካባቢ ና ምናልባትም በሎስ አንጀለስና አትላንታም ሂውስተንም የመሳሰሉ ትላልቅ ከተሞች ኢትዮጵያውያን በብዛት ከመኖራችን የተነሳ እንዲህ አሁን አንተ እንዳነጠስከውና ይማርህ እንዳልኩ መንገድ ላይ እየተጓዝክ ቢያነጥስህ ይማርህ፣ ደንቀፍ ቢያደርግህ ልጄ እኔን የሚልህ የሚል አታጣም አደለ? አሁን እኔም እውነት ማስነጠሴም ሳይሆን ይህንኑ እንድታስታውሽ ነበረ ያስነጠስኩትና። እውነትሽን ነው። አሁንማ በየአውቶቡስ ጥምኮ ስትገቢ የአውቶቡስ አሽከርካሪዎቹም ማንኛቸውም የሚያሽከረክሩት የግድ ኢትዮጵያዊ መሆን የለባቸውም። ሁሉም ደህና ነሽ፣ ደህና ነህ በአማርኛ ነው የሚናገሩ ወዲያው ለይተው ያውቃሉና በኢትዮጵያውያኑ መካከል ብቻ ሳይሆን በሌላውም ማህበረሰብ ውስጥ መኖራችን እየጎላ በመምጣቱ የኢትዮጵያ አገር እየሆነ ነው አሁን አካባቢ በተለይ በቅርብ ጊዜ እንደውም የሰማሁትን ልንገርህ ሰሎሞን ብዙ ጊዜ ሳልወስድ ባቡር ውስጥ አንዲት ልጅ አገኛለሁ ልክ ቁጭ ስል ከጎን ያለችው ኢትዮጵያዊት ነች እና ይገርማል። ብዙ ጊዜ ነው እንዲህ አይነት ነገር የሚያጋጥመኝ ስላት አንቺ ይሄ ይገርምሻል? አንድ ቀን ተገጨሁ አለች። መኪና ገጨኛ አለች። እሷም እየነዳች ባይገርምሽ፣ የገጨችኝ ልጅ ኢትዮጵያዊት ናት። ስትጋጭማ እርስ በራስሽ ሆነ ማለት እርስ በርስ ከመብዛታችን የተነሳ መጋጨት ሁሉ ደርሰናል ለማለት ነው። በተለየውልሽ በዋሽንግተን ዲሲና አካባቢ እንደው ጊዜ ከበቃችን ለመጫወት ያህል አበሻ ከመብዛቱ ኢትዮጵያዊ ከመብዛቱ ብዛት ወሬውም አማርኛ ነው። ለነገሩ የዚህ የክልሎቹም አካባቢው የመንግስትም መነጋገሪያ ቋንቋ ሆኗል አማርኛና ብዙ ከኢትዮጵያ መጥቶ አማርኛ ውስጥ ስለሚቆይ እንግሊዝኛው ቶሎ አይለመድምና ከሌሎች ስቴቶች ወደ ዋሽንግተን አካባቢ ሲመጡ ምስጢር ማውራት ሲፈልጉ በእንግሊዝኛ ያናውራ ነው የሚሉታሉ። በእንግሊዝኛ ያሙናል ይባላል። በእንግሊዝኛ ያሙናል ይባላል። ብዙ ነገር ነው ያለው። እንደ ወደፊትም ይህንን የአድማጮችንም ተሞክሮ እንደ በዚህ አጋጣሚ ብንጋብዝ ጥሩ ነው። ምን ምን አጋጣሚ እውነት ነው ገጥሟቸው ይሆናል። እውነት ነው። እና እነዚህ የኢትዮጵያ ልጆች ታዲያ ብዙዎቹ እንደ ሌሎች ብዙ የዳያስፖራ ቤተሰቦች ሁሉ ከእናት ሀገራቸው ጋር የጠበቀ ግንኙነት አላቸው። በፖለቲካው ህይወት ውስጥ ድምፃቸውን ያሰማሉ። በምጣኔ ሀብትና ኢኮኖሚ ቀመስ መስኮች፣ በማኅበራዊ ህይወትና በዘመድ አዝማድ ግንኙነቶችም የተሳሰሩ ናቸው። ወደ ኢትዮጵያ የእውቀትና የገንዘብ ፍሰቱ መጠን በከፍተኛ መጠን እየጨመረ መሆኑን የተለያዩ መረጃዎች ይጠቁማሉ። ከአሜሪካ ወደ ኢትዮጵያ በግል የተላከው ገንዘብ በ1997 ዓ ም እንደ ኤሮፓውያን አቆጣጠር ማለት ነው ከነበረበት 53.9 ሚሊዮን

si alfa hai power ka par mein main dastala si alfa hai hogina khatam i you. እና በሰሞኑ የዋሽንግተን ዲሲ ስብሰባ ላይ የተሳተፉት በርካታ ኢትዮጵያውያን የሚያስተላልፉት ጥሪ በተቀናጀ ኃይል ኢትዮጵያን ለማልማት የበኩላችንን ሚና እንጫወት የሚል ይገኝበታል። ወደ መድረኩ ልመለስና ቆንጅት መልካም። ከተሳታፊዎቹ መካከል ምሁራኑና በሕዝብ ለሕዝብ ድርጅት የበጎ ፈቃድ አገልጋዮቹ በተባበሩት መንግስታት ድርጅትና በሌሎችም ተቋማት የሕዝብ ለሕዝብ ተጠሪዎች ወይዘሮ ሳባ ገብረ ህይወትና ወይዘሮ አእላፍ ገብረ ወልድ ይገኙበታል። አነጋግሬያቸው ነበር። እያንዳንዱ ሰው በትንሹም ሆነ በትልቁም አገሩን የመርዳት ፍላጎት ስላለው ለምን በአንድነት ሆነን በትልቅ ደረጃም አንረዳዳም የሚል አይነት ዓላማ ስላለው እንግዲህ እዚህ መተን በትንሹም ቢሆን ሀምሳ ብር ከመቶ ብር አንስቶ ሰው ወደ አገሩ ስለሚልክ ያንን እንዴት በትልቁ ደረጃ አድርጌ ደግሞ ሀገር መርዳት ይችላለው ኬት ፈንድ ማግኘት ይችላለው ሌላውስ ዲያስፖራ አገሩን በምን መልኩ ነው የሚረዳው የሚለውን አንዳንድ ነገሮች እንግዲህ ለመገናኘትና ለመገንዘብ ጥቅምም ለማግኘት ጥቅምም ለመስ መስጠት ይጠቅማሉ እያስባሉ። ግን አሁን ትልቁ ከዚህ ዋና የማገኘው ሌላው ዳያስፖራ በምን አይነት መንገድ ኢፌክቲቭሊ ሊሰራ እንደሚችል ብዙ እናገኛለን። ሌላው ትልቁ ጥቅም የምናገኘው እዚህ ኔትወርኪንግ ነው። መገናኘት ማለት ነው። የግንኙነት መፍጠር መረብ መፍጠር ማለት ነው። የፒፕል ቱ ፒፕል ዋናው ዓላማው መረብ ፈጥሮ መላው ዓለም ላይ የሚገኙ ኢትዮጵያውያንም ኢትዮጵያዊ ያልሆኑትንም አቅፎ የያዘ ኦርጋናይዜሽን ነው እና ቨርቹዋል ኮሚኒኬሽን አለ። ሰው ሜምበር ሆኖ ፎረም አለ። ፎረሙ ላይ ነው ሰው የሚነጋገረው። እና አሁን እዚህ የምናገኛቸውን ሰዎች ለእኛ የሚጠቅሙ ከሆነም እሱን አሁን ኔትወርኪንግ የምናደረግበት አንዱ ቦታ ይሄ ነው። በአካል እናገኛቸዋለን፣ ካርድ እንቀያየራለን፣ ከዛ ኮሚኒኬሽን ይቀጥላል ማለት ነው። ሌላ አሁን ጓደኛ ሳባ እንደተናገረችው በየአመቱ የፒፕል ቱ ፒፕል በዚህ ኦርጋናይዜሽን ስር ራሱ የሚሰራውን ሰራውን ስራ የሚያስተዋውቅበት ጊዜ ስለሆነ ዛሬ አሁን እንደሚደረገው በመርካሞ እሱ ላይም ሰውን ጋብዛለን። ሰው ይመጣል። ምን አይነት ኦርጋናይዜሽን እንደሆነ ያውቃል። እሱ እሱ ለእኛ በጣም አስፈላጊ ነው። በተጨባጭ ያገኛችሁ ጥቅም ስላለ ከዩኤስኤ አይዲ ጋር ስራ ጀምረን ከዚህ በፊት አልነበራችሁ። ከዩኤስኤ አይዲ ጋር አልነበረንም። በዚሁ ምክንያት ነው ግንኙነት የጀመርነው። በህዝብ ለህዝብ እየተደራጁ ኢትዮጵያ እየሄዱ አገልግሎት የሚሰጡ ባለሙያዎች እንዳሉ አውቃለሁ። ለምሳሌ ቲሞች ይሄዳሉ። በየአመቱ ይሰበሰባሉ። እንደውም መጀመሪያ ፊክልቱ ፊክል ሲጀመር ዋናው ትልቁ አላማው ድልድይ ለመሆን ነው። ዳያስፖራ ከኢትዮጵያ ጋር እዚህ መስራት የሚፈልገው እዛ ማንን ከማንጋ ለማገናኘት። ግን ብዙ ጊዜ አሁን ከፕሬዚደንቱ ጀምሮ ጤና ባለሙያዎች ናቸው። የጤና ባለሙያዎች ስለሆኑ ብዙ ሰው የሚመስለው የጤና ጉዳይ ብቻ እንጂ ሌላ ሁሉም አይነት ፊልድ መስራት የፈለገ ሰው ይህንን እዛ በኢትዮጵያ ኦፊስ አላቸው። እንደዚህ እንደዚህ ነው መስራት የሚፈልገው ብሎ ሰው ቢናገር እዛ ከሚሆነው ቦታ ጋር ያገናኛቸው ሦስቱም አንዱ ሰው ቢያውቀው ደስ የሚለኝ። እሱ የጤና ጉዳይ ብቻ አይደለም ዋናው የግቶች ክፍል ድልድይ መሆን ነው። ዳያስፖራ መስራት ከሚፈልገው ለወጣት የዩኒቨርሲቲ ተማሪዎች የፈለገው አይነት ፊልድ ላይ ያለው ሰው ቢሆን መስራት ከፈለገ ይገናኛል። እንትኑን ጆይን ማድረግ ነው። ፒፕል ዳት ኦርግ ዌብሳይቱ ነው። እዛ ገብቶ መመዝገብ ሜምበር መሆን ኤኒ ጥያቄ ሲኖር ኃይለኛ ፎረም አለ። ብዙ ሰው የሚሳተፉበት ፎረም አለ። ኦንላይን ነው። ኦንላይን ኦንላይን ነው። ከመላው ዓለም ነው፣ የአሜሪካ ብቻ አይደለም። ኦል ኦቨር ዘ ወርልድ ምንም፣ እሱን እንደውም እሱን ያደርጋል። አቶ ዘላለም ዳኘ ቴክኖሎጂስትና የኢንፎርሜሽን ቴክኖሎጂ ባለሙያ ናቸው። ኢትዮጵያ ውስጥ ስለሚሰሯቸው ስራዎችም ነግረውኛል። በአሁኑ ሰዓት የመኪኖች የጭነት መኪኖች መቆጣጠሪያ ወይም ፍሊት ማኔጅመንት ምንለውና እንደገና ደግሞ የካርጎ ትራኪንግ ማለትም ከውጭ የሚገቡትን ኮንቴነሮችና እንደገና ደግሞ ከሀገር ውስጥ የሚትን ኮንቴነሮች ሪል ታይም ትራክ ማድረግ ነው መከታተል ማለት ነው። ለእነዚህ ሁለቱም የተለያዩ አፕሊኬሽኖች ወይም ስራዎች፣ የፍሊት ማኔጅመንቱን በሚኒስትሪ ኦፍ ትራንስፖርት በኩል ነው ስፖንሰር የሆነው። የካርጎ ትራኪንጉ ደግሞ በኢትዮጵያ ገቢዎችና ግምሩክ ባለስልጣን ስራየእናንተ ስራ ምንድ ነው የሚጠቅመው? ስራውን ስንጀምር አንዱ በሀገሪቷ ውስጥ ያለውን አክሲደንት ለመቀነስ ነው ቴክኖሎጂን ተጠቅመን አደጋ ማለት ነው፣ የትራንስፖርት ጋር የተያያዘ በጠቅላላ። በሁለተኛ ደረጃ የካርጎ ትራኪንጉን የተመለከትን እንደሆነ በአሁኑ ሰዓት ቅሸባ የሚባለው ነው። ብዙ እቃዎች ከኮንቴነር ውስጥ የማውጣት ወይም የመለወጥ ሀገሪቷ ሊጎዱ የሚችሉ ለማንም የማይጠቅም ስራዎች አሉ። የሌብነት ስራ ማለት ነው። ኤግዛክትሊ እሱን የወጡ ፖሊሲዎች አሉ። በዛ በፖሊሲው መሰረት ጥራቱን የጠበቀ እቃ አቅርበን መስሪያ ቤታችን በተደራጀ ሁኔታ የአንድ ሰርቪስ በአሁኑ ሰዓት ካሉ ከተመረጡት ሁለት ድርጅቶች ውስጥ አንዱ ነው። አቶ አክሊለ ገሰሰ የውሃ ቴክኖሎጂ ተመራማሪ እና ባለሙያ ናቸው። በየዓመቱም ወደ ኢትዮጵያ ገጠር እየሄዱ ድንኳን በሜዳ ጥለው እዚያው ለሳምንታት እየዋሉና እያደሩ የንጹሕ ውሃ ጉድጓዶችን በግላቸው እንደሚቆፍሩ አጫውተውኛል። እንዲያውም ባለፉ ዐሥራ ሁለት ዓመታት በቀላል ቴክኖሎጂ ጥቅም ላይ የሚውሉ ያሏቸው እርሳቸው የቆፈሯቸው ጉድጓዶች ቁጥራቸው ስንት እንደሆነም አያውቁም። ሀገራችንን ፍሬሽ ዋተር ሰፕላይ ለመፍጠር ሰስቴናብል የሆነ ዋተር ሰፕላይ ለመፍጠር ብዙ ጥናት ይካያዳሉ፣ ስራዎች ይካያዳሉ። ግን ዋተር አዝ ኤ ታፕ ኮሞዲቲ ለማድረግ ለኢትዮጵያ መንግስትንም ለውጭም ድርጅቶች ለመርዳት ቴክኒካሊ እየሞከርኩ ነው። ኬ ንግ ለወደፊትም ለመርዳት ሞክራለሁ። አብዱልመሊክ ሁሴን ወጣት ባለሙያ ነው የምሰራው። ኤናይች ውስጥ ነው በግሎባል ሄልዝ ላይ ነው የምሰራው። እሺ፣ ኤናይች ማለት ብሔራዊ የጤና ኢንስቲትዩት የዩናይትድ ስቴትስ ትክክል። ለምንድን ነው አሁን እዚህ ቦታ ላይ የተገኘ? እዚህ የመጣው እንግዲህ የአሜሪካ መንግስት በአጠቃላይ በአሜሪካ ውስጥ የምንኖረው ዲያስፖራ አገራችንን ወክለን ቢሆን ወደ አፍሪካ ደግሞ እያደገች ስለሆነ በአፍሪካ ላይ ለምሳሌ ፖለቲካ ልንቱን እንዳይጋጭ አድርገን በምንሰራው ነው። ያም ሲባል ደግሞ ዲሞክራሲ ሁሉን ነገር ስለሚያጠቃል፣ ዲሞክራሲ ከሌለ እድገት የለም። ያን እንዴት አድርገን አቀናጅተን በ ጋራ እዚህ እኔ ደግሞ ዩኤስ ሲቲዝን ነኝ። እዛ ደግሞ ቤተሰቦች ደግሞ አሉኝ ኢትዮጵያ ውስጥ ማለት ነው። እና ከነሱ ጋር እንዴት አድርገን እድገትን ማምጣት እንችላለን። ኮንትሪቢዩት የማደርገው አብዛኛውን ጊዜ አብዛኛውን ነገር ለማወቅ ነው። በትልቁ በሰፊው ምንድን ነው እየሰራ ነው ያለ ነው እኛ ከምንሰራው በጤና ጉዳይ እንዴት አድርገው ለምሳሌ አፍሪካን ማሳደግ ይቻላል። ለምሳሌ ኢትዮጵያ እንደምታውቀው በዓለም ላይ በጣም ዝቅተኛ የጤና እንትን ያለበት ነው። ዝቅተኛ የጤና አገልግሎት ያለበት ሀገር ስለሆነ እንዴት አድርገን ኦፖርቹኒቲ ማግኘት እንችላለን ከዚ ያንን ሊንክ ለማድረግ ነው። ኢትዮጵያ ውስጥ ጥቅም የሚገኝበት ሁኔታ ሰው የሚጠቀምበት ሁኔታ ታጠናላችሁ። ለመሆኑ ከኢትዮጵያ ጋር ግንኙነት አላችሁ? አሁን እዛ ካለው ጋር በብዛት የምናደርገው ምንድን ነው፣ እዛ ያሉትን ኢንስቲቲዎች ወስደን እነሱን ማገናኘት ነው። እነዚህ ጋር እዚህ ካለው ኢንስቲቲዎች ጋር አገናኝተን በዛ በሚያጠኑ ሳይንቲስቶች ምናምን እየፈለግን እንትናል እና ይሄ መድረክ ለዛ የሚሰጠው ጥቅም አለ የሚለው ነ ያ እንደነገርኩ በግል ላይን ያን ነገር ጥቅሞች ይኖራሉ ብዬ ስለገመትኩ ነው የመጣው። ዶክተር ቤዛ ተኮላ ወጣት ሐኪም ነች። በነገራችን ላይ ዶክተር ቤዛ የአራት ዓመት ሕፃን ሳለች ነበር ወደ አሜሪካ የመጣችው። ቁም ነገሯንም ይውልኝ ቋንቋውንም ታዘቡልኝ። ከሰዎች ጋር ለመታወቅ በፒፕል ቱ ፒፕል ኦርጋናይዜሽን ነው የመጣሁት እና ፓርትነርሽፕ እንዲኖረን ከልዩ ልዩ ሰዎች ጋር ፈልገን ነው የግንኙነት የመተባበር መረቦችን ለመፍጠር ማለት ነው። ምንድን ነው ታዲያ የምታገኙት? አሁን ያንን ከፈጠራችሁ በኋላ ምን ታደርጋላችሁ? ብዙ አይነት ሰዎች አሉ። እዚህ ተነጋግረን ከሰዎች ጋር ኢንፎርሜሽንም ተቀያይረን ሄደን ፕሮጀክት ላይ መፈጸም ነው። አሁን ፕሮጀክቶችን ማናቃቸው ካሉ እዚህ ተምረን፣ ከዛ እንዴት ነው ከኛ ራሳችን ከጎላችን ጋር እንዴት አያይዘን እንዴት ነው ወደፊት የምንገፋው ነው። ምን ጎሎች ሊኖሯችሁ ይችላሉ? ብዙ አሉ፣ ብዙ ጎሎች አሉ። ዋናው ሰውን አድቫንስ ለማድረግ በኤጁኬሽን በትምህርት በጤንነት እና ሁሉንም በሳይንስ በኩል ወይም በሁሉም አስፔክት ሰውን እንዴት ለማሳደግ ለመሞከር። ራሳ ዶክተር ቤዛ ምንድን ነው የምትሰሪው? እኔ በጋስትሮኢንተስቲናል እና በጨጓራ የሆድ ውስጥ ነው ሞየው ውስጥ ነው። ዶክተር ሐኪም ስፔሻሊስት። አዎ። እና ከኢትዮጵያ ጋር አሁን የምትገናኙበት ቀጥተኛ ግንኙነት አላችሁ ከማንኛውም ኢትዮጵያ ካለ ተቋመም ጋር ይሁን ከማንኛውም ጋር? አዎ፣ ከዩኒቨርሲቲዎች ጋር እንገናኛለን። ትምህርት ለማሳደግ እየሞከርን ነው፣ በካሪኩለም እያገዘን እና ልዩ ልዩ አነሳነስ ተለቅም ያለ ፕሮጀክቶችም አሉ። በዚህ ስብሰባ ላይ ከተሳተፉት ኢትዮጵያውያንና ኢትዮጵያ አሜሪካውያን መካከል የዓለም የምግብ ሽልማት ተሸላሚና ተመራማሪው ዶክተር እጀታ ገቢሳ ይገኙበታል። ንግግር አድርገዋል። በውይይቶች ተሳትፈዋል። ጥያቄና መልጽም አድርገዋል። ዓለም አቀፏ ሱፐር ሞዴልና የዓለም የጤና ድርጅት የደብሊዩ ኤች ኦ ዓለም አቀፍ አምባሳደር ሊያ ከበደም ተገኝታ ነበር። በመድረኩ ላይ ሊያ ብዙ ቦታ ላይ ብርቅና በአጀብ የታጠረች ነች። በመድረክ ላይ የአሜሪካ ድምፅ ራዲዮ ጣቢያ ዋና ዳይሬክተር ዴቪድ ኤንሶር አወያይተዋታል። እኔም ከአዳራሹ ውጭ ያገኝቻ አነጋግሬያታለሁ። ህልም ህልም ትላለች ሊያለ ወጣቶች ህልምና ህልምን እውን ለማድረግ ሞዛዛ ቁርኝት መጀመሪያ መልካም ፋሲካ አልፏል። ያለፈው ሳምንት ነበረ። ግን ለማንኛውም መልካም ፋሲካ እዚህ ዲሲ ያለ ነው። አሜሪካ ከመጣው ጀምሮ ብዙ እድሎች አጋጥሞኛል እና ኢትዮጵያ ያለምኳቸው ነገሮች እና ለኢትዮጵያ የምለው ነገር ቢኖር ማለም ጥሩ ነው። አንዳንድ ጊዜ ከባድ ነገሮች የሚመስሉት ነገሮች በሙሉ መፍትሄ አላቸው፣ ቀላልም ባይሆኑ ከፈለግናቸው ይሳካሉ እና የምንፈልገውን ነገር አጥብቆ መጠንከር ያስፈልጋል እና ይረዳናል። ሊያ፣ በዚህ በዳያስፖራ ውስጥ የኢትዮጵያውያንን ድርሻ እንዴት ነው ምትገመገሚው? እንዴት ነው ምትመጪው? እኔ የምለው ነው ሁላችንም እዚህ ሀገር ስንመጣ ብዙ እድል አጋጥሞናል እና ብዙ ፖስብሊቲ አለን እና አይ ቲንክ ሁላችንም ወደ አገር ቤት ሄደን የሆነ ነገር ብናደርግ በጣም ብዙ እድል እንፈጥራለን። ሌላ ሰው ብዙ ቼንጅ እናመጣለን። የምንፈልገውን ቼንጅ የምናመጣው እኛ ነን እና እኛ ራሳችን ገብተን አንዳንድ ነገሮች ካላደረግን አንዳንድ ነገሮች አይቀየሩም። እና በጣም በጣም ኢምፖርታንት ነው ሁላችንም ድርሻችን እንድንሰራ። ትንሽም ነገር ቢሆን የአንድ ሰውን ሕይወት መቀየር እንችላለን እና መቀየርም አለብን ብዬ ነው ማምነው። በሁሉ ነገር ኢንቨስትመንት ሆነ ራሳችን ሄደን ሰርተን ሆነ እዚህ የተማርነውን ወስደን እዛ ማድረግ ሆነ ሁሉ ነገር የመቀየር እድል አለን እና ስለዚህ አይ ቲንክ ሁላችን ድርሻችን ብናደርገው ብዙ ነገር ምንቀይር ይመስለኛል። አንቺ እየሰራሽ ያለሻቸው እየተሳተፍሽ ያለሽባቸው መድረኮች እንዳሉ በህጻናት በእናቶች ጤንነት በኩል ምንድን ነው እዛ አካባቢ እየሰራሽ ያለሽ ውስጥ ነገር ይነው? እኛ እንደምናውቀው ሀገር ቤት ብዙ ጊዜ እናቶች ሲወልዱ በጣም ብዙ እናቶች ናቸው የሚሞቱት። ሆስፒታል የላቸውም፣ ክሊኒክ የላቸውም፣ ዶክተር የለም፣ አምቡላንስ የለም፣ ወይ ገጠር ውስጥ ነው የሚኖሩት ጎጆ ቤት ናቸው፣ መንገድ የለም፣ መብራት የለም ነው ብዙ ችግር አለ እና እነዚህ ሴቶች ግን ህይወታቸውን ማጣት የለባቸውም ሲወልዱ። እና እሱ ላይ ነው ምንሰራ ያለ ነው። እነዚህ ሴቶች እንዲኖራቸው አክሰስ ለክሊኒክ። አሁን የሆነ መተርኒቲ ሴንተር ሰርተናል ሀዋሳ አካባቢ፣ ኤኩፕ እንዲኖረው፣ ዶክተሮች እንዲኖሩ፣ ኦፕራሲዮን ማድረግ የሚችሉ በሙሉ ሁሉም ሴቶች እንዲኖራቸው ይሄ አክሰስ ነው ምንሰራው እና የደብሊዩ ኤች ኦ የአለም የጤና ድርጅት አምባሳደር ነሽ አንቺ የእናቶችን ሞት መቀነስ ከሚሌኒየም የልማት ግቦች አንዱና ዋናው ነው። ወደ ኋላ እየሄደ ነው። እሱ ብዙ ትኩረት አልሰጠውም ብለሽ ነበረ። ምን ይመስልሻል? ምክንያቱ ነው፣ ከባድ ነው። አሁን ብዙ ብዙ ችግሮች አሉ አለም ላይ እና የእኛ እንግዲህ ችግር ይሄ ነው። ይሄን ነገር ሊታርገን ነው ትኩረት እንዲሰጥበት ማድረግ የምንችለው ከባድ ነው። ትንሽ አንዳንድ ጊዜ መፍትሄው ትንሽ፣ ምክንያቱም ሆስፒታል መስራት ይኖርብናል፣ ዶክተር ማድረግ አለብን ኢንፍራስትራክቸር ሶሉሽን ስለሆነ ትንሽ አንዳንድ ጊዜ አይ ቲንክ አንዳንድ ኦርጋናይዜሽኖች ብዙ መግባት አይፈልጉበትም ይመስለኛል። መንግስትም ትልቅ ትኩረት ማድረግ አለበት። የዚህም ሀገር ከሆነ የውጭ ሀገር ሆነ የኢትዮጵያም ሆነ የአፍሪካኖች ሁሉ ሁላችንም ይሄ ነገር በጣም ኢምፖርታንት ነው ብለን ፎከስ ካላደረግንበት አይቀየርም እና እሱ ነው እና አሁን ላሉ ኢትዮጵያውያን ለወጣቶች በዲያስፖራውም ላለው ኢትዮጵያዊ ሁሉ የምታስተላልፍ መልክት ምንድን ነው? ያላችሁበት ነገር ላይ በርቱ፣ ጎብዙ፣ ህልም ይኖራችሁ፣ ህልማችሁን አስፈጽሙት እና ደግሞ እዛ ውስጥም ደግሞ ድርሻችሁን ለአገር ቤት ስሩ። ግን ሁላችንም ማድረግ አለብን ብዬ ነው የማምነውና እሱ ነው ላቸው። የዘንድሮው የዓለም ዳያስፖራ ፎረም እጅግ በርካታ ክንዋኔዎች የተካሄዱበት ነበር። ከስፖንሰሮቹ አንዱ የአሜሪካ ድምጽ ራዲዮ ጣቢያ ነው። በነገራችን ላይ ብዙ ስኬት ያስመዘገቡ ዓለም አቀፍ ዝናን ያተረፉ ስመጥር ኤርትራውያንና ኤርትራውያን አሜሪካውያንም በዚሁ መድረክ ላይ ተገኝተዋል፣ ንግግርም አድርገዋል። ለምሳሌም የኦሊምፒክ ባለሜዳሊያና የኒውዮርክ ኦሊምፒክ አሸናፊው በጎ አድራጊው መብ ክፍለ ጊዜ በዳያስፖራ የአፍሪቃ ሴቶች አውታር መስራቿና ዋና ዳይሬክተር በሚኒሶታ ዩኒቨርሲቲ ረዳት ፕሮፌሰር በኢትዮጵያ ኤርትራ የሰላም ሂደት ውስጥ የተሳተፈችው ለኦባማ ባይደን የስልጣን ሽግግር ወቅት የቡድን አባል የነበረችና በኮንግረስም በህግ ባለሙያነት ያገለገለችው ሰምሐር አርአያም ትገኝበታለች። እንግዲህ ቆንጅት ይህንን ይመስል ነበር፣ ከሞላ ጎደል። በርከት ያለ ነው ያካፈልከን። በጣም አድርገን እናመሰግናለን ሰሎሞን አባተ። ይልመድብህ እላለሁኝ። አፍሪካን ዳያስፖራ በሚለው በዚህ ዜማ እንሰናበትሃለን። ይልመድብህ ሰሎሞን፣ እናመሰግናለን እናመሰግናለን ዮ we love, Dandareho. Hano me, me, we, we, we, Africa. I wanna, I wanna, oh Africa, I want I want oh. yellow, Hello, help yam on your back. I'm Go, I'm not in uncle. I'm back. I'm back. I'm back. I'm back. I'm back. back I'm my, I'm my, I'm mad. Africa, Oh, Haiti, oh Haiti. Ujama, Ujama. Martinique, Martinique, Ujima, Ujima. Guadalupe, Guadalupe. oh africa